ለኮሮና ቫይረስ የተጋለጡ ሰዎች የተነካኳቸውን ሰዎች ለማወቅ የሚያስችል መተግበሪያ ወይም አፕ ለጤና ሚኒስቴር መስጠቱን የመረጃ መረብ ደህንነት ኤጀንሲ ወይም ኢንሳ አስታውቋል። መተግበሪያው ሰዎቹ ከማን ጋር እንደተነካኩ ወይም እንደተገናኙ ከማሳወቅ በተጨማሪ የቫይረሱን መዛመት ለመከላከል የሚያግዙ ሌሎች አገልግሎቶችንም እንደሚሰጥ የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ ተናግረዋል። ዳይሬክተሩን ያነጋግራቸው እስክንድ Até ተከታዩም ዘግቧል። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ እንዳብራሩት የዚህ መነሻ የሌሎች ሀገራት ተሞክሮ ነው። ኮሮና ቫይረስ ስርጭቱ ከጀመረ በኋላ በተለይ ወደ እኛ ሀገር በማየት ምን ማድረግ እንችላለን ነው፣ ሌሎች ሰዎች ሲሉ፣ ለምሳሌ ሌሎች ሀገሮች ሌሎች ሀገሮች ቴክኖሎጂዎችን ይጠቀማሉ፣ አፕሊኬሽኖችን ይጠቀማሉ፣ ቴክኖሎጂዎችን ይጠቀማሉ። ለምሳሌ ቻይና እና ሌሎች በተለይ ኤዥያ ሀገሮች በዚህ ብዙ ምርት አሳይተዋል እና የእነሱን ተሞክሮ ስንመለከት ከእኛ ሀገር ነባሪያ ሁኔታ አንጻር ቢያንስ ቢያንስ ቴክኖሎጂውን ሊጠቀም የሚችልና ማወቅና ማወቅና መረዳት መጠቀም የሚችለው ሀይል ይሄንን እንዴት አድርጎ ሊጠቀም ይችላል? እኛስ ምን ማበርከት እንችላለን? በሚል መረጃስ እንዴት መሰብሰብ እንችላለን? እንዴት ይታወቃል? ሰዎች እንዴት እናውቃቸዋለን? እንዴት ይለያሉ የሚለውን ነገር ከሌሎች ሀገሮች የተሞክሮ ወስደን ነው ወደዚህ ስራ የገባ ነው ማለት ነው። እኛ ሀገር ከታወቀ ጀምሮ፣ ሰው ተገኘ ከተባለ ጊዜ ጀምሮ ማለት ነው። ያንን በአፕሊኬሽን ስንሰራ ነበር ማለት ነው። ዌብ ቤዝድ አፕሊኬሽን ነው። መረጃዎችን ይሰጣል። እንደገና ደግሞ ሌሎች ክትትሎችን ያደርጋል። ለምሳሌ አንድ ሰው ከተጠረጠረ እና ስልኩ ካለ ምናልባት ስማርትፎን የሚጠቀም ከሆነ አፕሊኬሽን አለ እዛ ላይ የምናስቀምጠው ያንን መተግበሪያለመተግበሪያ ለዛ ላይ የሚቀመጥ ሰውየው ፈቃደኛ ሆኖ መተግበሪያውን እንዲኖረው ካደረገ እንደገናም ደግሞ ስልኩንም በመጠቀም የት እንደነበረ ሰውየው የት እንደሄደ ከማን ጋር እንደተገናኘ ትሬስ የማድረግና መከታተያ በተለይ ደግሞ ሰውየው ለምሳሌ ከተጠረጠረና በሽታው ቢገኝበት ከነማን ጋር ተገናኝቷል፣ እነማን ጋር አብሮ ነበረ፣ መቼ የሚለው ነገር በትክክል ሊነግረን ስለሚችል እንደዚህ አይነትና ሌሎች ተያያዥነት ያላቸውን አገልግሎቶች ሊሰጥ የሚችል ነው። ቮለንትሪ ሆኖ ሰውን መዝገብ የሚፈልግ ማድረግ የሚችል በበጎ ፈቃድ መሰማራት የሚፈልግ ሰው ካሉ የሚፈልጉ ካሉ በሀገር ውስጥም ከውጭም ማድረግ የሚፈልጉትን ነገር ሁሉ እዛ ፕላትፎርም ላይ ገብተው ተመዝግበው፣ ራሳቸውን አሳውቀው መዘጋጀትና መለገስ፣ ድጋፍ ማድረግ፣ አጠቃላይ ያለውን ነባራዊ ሁኔታ መከታተል የሚችሉበትን ፕላትፎርም ነው። ሰርተን ለጤና ጥበቃ ሚኒስቴር ያስረከብ ነው ማለት ነው። ለጤና ሚኒስቴር የተሰጠው መተግበሪያ ኮሮናን ለመዋጋት የሚደረገውን ጥረት የሚያግዙ ሌሎች መረጃዎችን ጭምር ያካተተ መሆኑንም ዶክተር ሹመቴ አስረድተዋል። አንዳንድ ችግሮች ቢኖሩ ለምሳሌ ማስጋዘሪ አስፈላጊ እንቅስቃሴዎች ቢኖር አንድ ሰው አንድ ሰው እዚህ ቦታ እንዲህ እንዲህ እንዲህ አይነት ነገሮች አሉ ብሎ ለፖሊስ ሁሉ መጠቆም ይችላል። አለው ፕላትፎርም። እዛ ላይ ለፖሊስ ማሳወቅ ይችላል፣ ለጤና ሚኒስቴር ወይም ለጤና ሴክተር ማሳወቅ ይችላል። ራሱን ደግሞ ሰልፍ ዲክሌሪንግ ራሱን ማሳወቂያም ደግሞ ፕላትፎርም አለ። ለምሳሌ አንድ ሰው የሆነ ቦታ ተቀምጦ በስልክ መድረስ ባይችል ወይም ደግሞ አንዳንድ ነገሮችን ዘምዝሮ መናገር ባይችል ኮኔክሽን ካለው እኔ እንዲህ አይነት ችግር አለብኝ እንደዚህ አይነት እርዳታ እፈልጋለሁኝ ብሎ ስለ ራሱ ጽፎ ያለሁበት ቦታ እዚህ እዚህ እዚህ ቦታ ነው ብሎ ትሬስ ሊደረግ በሚችል መልክ ማሳወቅ ይች ይችላሉ። ይህም ከኮሮና ቫይረስ ጋር በተገናኝ ከኮሮና ቫይረስ ጋር በተገናኝ ሌሎች ምንድ ነው ፕላትፎርሙ የሚያገለግለው መረጃዎችን ለማግኘት ለምሳሌ ሆስፒታሎች የት ነው ያሉ? በእኔ ቅርብ አካባቢ ሆስፒታሎች አሉ ወይ ብሎ ሆስፒታሎችን ማወቅ ይችላል። ፋርማሲዎችን ማወቅ ይችላል። ኳራንታይን ሴንተሮች የት የት ነው ያሉት? ብሎ ለይቶ ማቆያ ለይቶ ማቆያዎች አዎ እና እነሱን ሁሉ ማወቅ የሚችልበት ነው። በማፕ ነው እሱ ሰው ያለበትን ቦታ ያውቃል። እዛ ጋር ሆኖ የት ቦታ በቅርበት ሆስፒታል አለ፣ የት ቦታ በቅርበት ለይቶ ማቆያ ቦታዎች አሉ፣ የት ቦታ በቅርበት ፋርማሲዎች አሉ የሚለው ነገር እና ሌላም ደግሞ ሰዎች እንዲያቋቸው የጤናው ዘርፍ ሰዎች እንዲያውቋቸው የሚፈልጋቸው ሌሎች አገልግሎቶችን ከትራንስፖርት ጋር ነገር ሊሆን ይችላል፣ ከውሃ ጋር ሊሆን ይችላል፣ ከሌሎች ደግሞ ጽዳት ላይ ትኩረት ስለሚያደርግ የበሽታውን መከላከሉ ከጽዳት እቃዎች ጋር ተያዙ ሊሆን ይችላል፣ ሌሎች ኪ የሆኑ ኢንፎርሜሽኖች እንዲካተቱ ለምሳሌ የጤናው ዘርፍ ከፈለገ እዛ ውስጥ የሚካተቱበት ተጨማሪ ቦታዎች አሉት ማለት ነው ፕላትፎርሙ እነዚህ ሙሉ እያካተትን ምናልባት ውሎ አድሮ ንክኪ እንዳይኖር ሰዎች የማይገናኙበት ሁኔታ እንኳን ቢኖር ሰዎች በዚህ መልክ ኮሚኒኬት እያደረጉ የት ምን አለ ምን እየተካሄደ ነው የሚለውን ነገር እንዲያውቁ ሊያደርግ የሚያስችል ፕላትፎርም ነው ተሰርቶ ርክክብ የተደረገ ስለዚህ አፕሊኬሽኑን ወይም መተግበሪያው መጫን ይጠበቅበታል አንድ ሰው እነዚህን አገልግሎቶች ቅድም የጠቀሷቸውን ለማግኘት ዶክተር ሽመቴ ዌብቤስ ነው ወይም በድረገጽ ስለሆነ ማንም ሰው ከሞባይሉም ሆነ ኮምፒውተሩ ላይ ሆኖ ሊያየውና ሊያገኘው ይችላል። አፕሊኬሽኑን መጫን አይጠበቅበትም። ድረገጹ ደብሊው ደብሊው ደብሊው ዶት ኢቲዊዝደም ዶት ጂኦቪ ኢቲ ህዝባር ኮቪድ ሃይፈን 19 አርጎ በዌብሳይት ሊያገኘው ይችላል ማለት ነው። ማንም ሰው ሊጠቀምበት ይችላል ማለት ነው። ኦረዲ ክፍት ሆኗል፣ ተለቋል ማለት ነው። አገልግሎት መስጠት ጀምሯል ማለት ነው። በኢትዮጵያ ሰሞኑን በቫይረሱ እንደተያዙ ከተገለጹት ሰዎች ጋር ንክኪ ያላቸውን ግለሰቦች የማፈላለጉ ሂደት በተለያዩ የአገሪቱ አካባቢዎች እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ